የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ታህሳስ 24 2017 ዓ ም ዝግጅታችን ጀመረ። በኒው ኦርሌንስ በመኪና የተፈጸመው ጥቃት እንደ ሽብር ጥቃት በመመርመር ላይ ነው። ጥቃቱን ከመፈጸሙ ጥቂት ሰዓታት በፊት በአይሲስ እንደተበረታታና ሰዎች መግደል እንደሚሻ በማህበራዊ ሚዲያ በለቀቀው ቪዲዮ ማስታወቁን የፌዴራል ምርመራ ቢሮ ኤፍቢአይ ያሳውቆኛል። የአይሲስን ባንዲራ ጥቃቱን ለመፈጸም በተከራየው መኪና ላይም ተገኝቷል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ጥቃቱን አስመልክቶ ከተናገሩት የተቀነጨበውን ነበር የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በኢትዮጵያ የመከላከያ ሚኒስትር አይሻ መሐመድ የተመራ ከፍተኛ ልኡካን ቡድን በዛሬ ሶማሊያን ጎብኝቷል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮቻችንና ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ብርሃን ሀይሉ ከስቱዲዮ ታቀናብርልናለች። ለዜናው ደረጀ ደስታ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተሰባሰቡ ዜናዎች ወደ ደረጃ ጤና ይስጥልን አድማጮች በድጋሚ እንደምናመሻችሁ የዕለቱን ዋና ዋና የዓለም ዜናዎች አሰማችኋለሁ ኒው ኦርሊንስ የሟቾች ቁጥር 15 ደርሷል። በአሜሪካ በሉዚያና ግዛት ኒው ኦርሊንስ ከተማ ውስጥ አዲሱን ዓመት ለማክበር ተሰባስበው በነበሩት ሰዎች ላይ አንድ አሽከርካሪ መኪናውን በፍጥነት በመንዳት 15 ሰዎችን የገደለበትና ቢያንስ 35 ሰዎችን የጎዳበት ሁኔታ እንደ ሽብር ተግባር ተቆጥሮ በመመርመር ላይ መሆኑን የፌዴራል ምርመራ ቢሮ ኤፍቢአይ አስታውቀዋል። አሽከርካሪው ድርጊቱን ከፈጸመ በኋላ መኪናውን አቁሞ ከፖሊሶች ጋር ባደረገው የተኩስ ልውውጥ ሊገደል ችሏል። በተያያዘ ዜና ቴስላ ሳይበር ትራክ በተባለው ተሽከርካሪ ፍንዳታ የሞተው ሰው የአሜሪካ ጦር ሰራዊት አባል እንደነበር ባለስልጣናት ተናግረዋል። ዩናይትድ ስቴትስ ላስ ቬጋስ ከተማ በተመራጩ ፕሬዚደንት ዶናልድ ትራምፕ ሆቴል ደጃፍ በቴስላ ሳይበር ትራክ መኪና ፍንዳታ የሞተው ግለሰብ የአሜሪካ ጦር ሰራዊት አባል ነው ብለው ባለስልጣናት እንደሚያምሩ ተነግሯል። ይህን የተናገሩት አሶሽየትድ ፕሬስ ትላንት ሐሙስ ያነጋገራቸው ሶስት የአሜሪካ ባለስልጣናት ናቸው። ባለስልጣናቱ ምርመራ ላይ ባለ ጉዳይ ለመናገር ስልጣን ስላልነበራቸው ስማቸው አልተገለጸም። አድማጮች ዝርዝሩ ዜና በምሽቱ የዜናው ትንታኔ ክፍለ ጊዜ ይቀርባል። በማዕከላዊ ቱኒዚያ ከሰሃራ በታች ካሉ የአፍሪካ ሀገራት 110 ስደተኞችን አሳፍረው የነበሩ ሁለት ጀልባዎች ተገልብጠው ሴቶችና ህጻናትን ጨምሮ 27 ሰዎች ሞቱ። ኤኤፍፒ ባለስልጣናትን ጠቅሶ እንደዘገበው ሁለቱ ጀልባዎች የተገለበጡት በማዕከላዊ ቱኒዚያ በ ከርከናህ ደሴቶች አቅራቢያ ነው። የነፍስ አድን ሰራተኞች 83 ሰዎችን ያዳኑ ሲሆን 15ቱ ሆስፒታል ገብተዋል። ደብዛቸው የጠፉ ሌሎች ተሳፋሪዎችን የማፈላለጉ ስራ ቀጥሏል። ዩክሬን 47 የሩሲያ ድሮኖችን መትቼ ጥያለሁ አለች። ዩክሬን የዩክሬን ጦር ትላንት ሌሊት በሀገሪቱ ማዕከላዊና ምስራቃዊ ክፍል 47 የሩሲያ ሰው አልባ አውሮፕላኖችን ወይም ድሮኖችን መትቶ መጣሉን ዛሬ ሐሙስ አስታወቀ። ሩሲያ ለጥቃት ያሰማራቻቸው በአጠቃላይ ሰባ ሁለት ድሮኖች እንደነበሩም የዩክሬን ጦር ተናግረዋል። የሩሲያ መከላከያ ሚኒስቴር አስራ ሶስት የዩክሬን ድሮኖችን በአብዛኛው በዩክሬን እና ሩሲያ ድንበር አካባቢዎች መደምሰሱን ዛሬ ሐሙስ ተናግረዋል። ሁለቱም በጥቃቶቹ ስለደረሰ ጉዳት ዝርዝር አልተናገሩም። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የፍልስጤም አስተዳደር አልጀዚራን አገደ። የፍልስጤም አስተዳደር ትላንት ረቡዕ የአልጀዚራ ስርጭቶችን በመላው የፍልስጤም ግዛቶች ለጊዜው ማገዱን የመገናኛ ብዙሀን ዘግበዋል የባህል የሀገር ውስጥና የግንኙነት ጉዳዮችን ያካትተው የሚኒስትሮች ኮሚቴ እገዳውን ያስተላልፈው የዜና ማሰራጫው በግዛቶች ውስጥ ቀስቃሽ የሆኑ ጽሁፎችን እና ግጭት የሚቀሰቅሱ ዘገባዎችን ያቀርባል በማለት ነው ንብረትነቱ የኳታር የሆነው አልጀዚራ ባለፈው ሳምንት ዌስት ባንክ በ የሚገኘው ጄኒን የስደተኞች ካምፕ ውስጥ በፍልስጤም የጸጥታ ኃይሎችና በታጣቂ ተዋጊዎች መካከል ለሳምንታት የዘለቀው ፍጥጫን አስመልክቶ ባሰራጨው ዘገባ ከፍልስጤም አስተዳደር ትችት ገጥሞታል። አልጀዚራ እገዳው በተያያዙት ግዛቶች ውስጥ እየተባባሱ ያሉ ክስተቶችን እንዳይዘግብ ለማገድ የተደረገ ሙከራ ነው ሲል ውሳኔውን አውግዘዋል። የአልጀዚራ ስራን ለማገድ እና ጋዜጠኞችን ተግባራቸውን እንዳይሰሩ ለማድረግ የተደረገ ውሳኔ እውነትን ለመደበቅ የሚደረግ ሙከራ ነው ሲል አልጀዚራ በሐሙሱ መግለጫው ተናግረዋል። የፍልስጤም ባለስልጣን ውሳኔውን እንዲቀይርም ተቋሙ ጠይቋል። ባይደን ዛሬ ለ ሀያ አሜሪካውያን ፕሬዝደንታዊ የዜግነት ሜዳይ ይሸልማሉ። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ለሲቪል ዜጎች የሚሰጠውን ሁለተኛውን ከፍተኛ የሲቪል ሜዳሊያ ሜዳይ ዛሬ ሐሙስ በዋይት ሀውስ በሚካሄደው ስነስርዓት ይሸልማሉ። የፕሬዝደንቱ የዜግነት ሜዳይ ተሸላሚዎች እንደ ኤሮፓ አቆጣጠር 2020 ምርጫ ባይደን በዶናልድ ትራምፕ ላይ የተገዳጁትን ድል የሚያረጋግጠውን የምስክር ወረቀት አሰጣጥ ወይም ስነ ስርዓት ለማደናቀፍ ጥር ስድስት ቀን 2021 በምክር ቤቱ ህንፃ ላይ የተካሄደውን አመጽ የሚመረምረውን የምክር ቤቱን መርማሪ ኮሚቴ የመሩት የምክር ቤቱ አባል ቤኒ ቶምሰን እና የቀድሞ ምክር ቤቱ አባሏ ኤልዛቤት ቼኒ ይገኙበታል። በዚህ ወር መጨረሻ ማስታወሻ ላይ ስልጣን የሚረከቡት ተመራጩ ፕሬዚደንት ዶናልድ ትራምፕ ቶምሰንና ቼኒ መታሰር አለባቸው ብለዋል። ዋይት ሀውስ የሽልማት ስነ ስርዓት የሰጠው መግለጫ ሪፐብሊካኗ ሊዝ ቼኒ አገራችንና የምንቆምላቸውን ሀሳቦቻችንን ነጻነት፣ ክብርና ጨዋነትን ለመከላከል በፓርቲው ወገንተኝነት ሳይገቱ ድምጻቸውን ከፍ አድርገው አሰምተዋል ብለዋል። ኢጣሊያ የኢራኑን አምባሳደር ጠርታ ጋዜጠኛዋን እንድትፈታ ጠየቀች። የኢጣሊያ የውጭ ጉዳይ ሚኒስትር ቴሄራን ውስጥ በጋዜጠኝነት ቪዛ ስትሰራ የነበረችውና እንደ ኤሮፓ አቆጣጠር ታኅሳስ 19 ቀን የታሰረችውን ዘጋቢ ሴሲሊያ ሳላ በአስቸኳይ እንድትፈታ ዛሬ ሐሙስ የኢራንን አምባሳደር ጠርቶ ጠይቀዋል። የኢራን የዜና ወኪል ኢርና ባለፈው ሰኞ እንደዘገበው ሳላ የእስላማዊ ሪፐብሊክ ሕግን በመጣስ በቁጥጥር ስር ውላለች ከማለቱ በቀር ተጨማሪ መረጃ አልሰጠም። አድማጮች ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር ወደ ስምኝሽ የቆየ መልሳችኋለሁ። ደረጃ ደስታን ለዓለም ዜናዎቹ እጅግ አድርጌ ያመሰግናለሁ። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ወስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ታሳስ 24 2017 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ በቅንብሩ አብራን ታመሻለች። የዌብ ና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብራናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን ወደ ቀዳሚው የምሽቱ ዐብይ ርዕሰ ዘገባ ንለፍ። በአሜሪካ በሉዚያና ግዛት ኒው ኦርሊንስ ከተማ ውስጥ አዲሱን ዓመት ለማክበር ተሰባስበው በነበሩ ሰዎች ላይ አንድ አሽከርካሪ መኪናውን በፍጥነት በመንዳት አስራ አምስት ሰዎችን የገደለበትና ቢያንስ ሰላሳ አምስት ሰዎችን የጎዳበት ሁኔታ እንደ ሽብር ተግባር ተቆጥሮ በመመርመር ላይ መሆኑን የፌዴራል ምርመራ ቢሮ ወይም ኤፍቢአይ አስታውቋል። አሽከርካሪው ድርጊቱን ከፈጸመ በኋላ መኪናውን አቁሞ ከፖሊሶች ጋር ባደረገው የተኩስ ልውውጥ ሊገደል ችሏል። በዚህ ዙሪያ ከተለያዩ የዜና ወኪል የተሰሩ ዘገባዎችን አሰባስቦ እንግዱ ወልዴ ተከታዩን አዘጋጅቷል። በቴክሳስ ግዛት የተወለደው የ42 ዓመቱ ሸምሱልዲን ጀባር የሰራዊት አባል የነበረና ከ10 ዓመታት በፊት የተሰናበተ መሆኑ ታውቋል። ተከራይቶት በነበረው የፒክአፕ መኪና የኋላ መጎተቻ ላይ የእስላማዊ መንግሥት ወይም አይሲስ ባንዲራን እያውለበለበ በርበን ስትሪት ተብሎ በሚጠራውና በበዓላት ብቻ ሳይሆን በአዞበቱም ቀን ሞቅ ደመቅ በሚለው መንገድ ላይ አዲሱን ዓመት ለመቀበል ተሰባስበው በነበሩ ሰዎች ላይ መኪናውን በፍጥነት አሽከርክሮ ቢያንስ 15 ሰዎችን ገድሎ 35 የሚሆኑት ላይ ጉዳት አድርሷል። የሸምሱዲን ጀባር ጥቃት በላስ ቬጋስ ከተማ በሚገኘው የትራምፕ ኢንተርናሽናል ሆቴል ደጃፍ ላይ በእሳት ከወደመው የሳይበር ትራክ መኪና ጋር ግንኙነት ይኖረው እንደው ባለሥልጣናት ምርመራ በማድረግ ላይ መሆናቸውን ፕሬዚደንት ጆ ባይደን አስታውቀዋል። መኪናው ርችቶችና ነዳጅ እንዲሁም ሌሎች ተቀጣጣይ ነገሮችን ጭኖ የነበረ ሲሆን በፍንዳታው አንድ ሰው ሲሞት፣ ሰባት የሚሆኑት ላይ ጉዳት ደርሶባቸዋል። ሸምሱዲን የአይሲስ ቡድን ዓላማዎች እንዳነሳሱት በማኅበራዊ ሚዲያ ላይ አስታውቋል። ፕሬዝደንት ባይደን በዚህ ጉዳይ ላይ ትላንት ይህን ብለው ነበር። ጥቃቱን ከመፈጸሙ ጥቂት ሰዓታት በፊት በአይሲስ እንደተበረታታና ሰዎችን መግደል እንደሚሻ በማኅበራዊ ሚዲያ በለቀቀው ቪዲዮ ማስታወቁን የፌዴራል ምርመራ ቢሮ ኤፍቢአይ ያሳውቆኛል። የአይሲስን ባንዲራ ጥቃቱን ለመፈጸም በተከራየው መኪና ላይም ተገኝቷል። የፌዴራል ምርመራ ቢሮው ኤፍቢአይ ድርጊቱን እንደ ሽብር ጥቃት ቆጥሮ በምርመራ ላይ መሆኑን ያስታወቀው ወዲያው ነበር። አሌቲያ ደንከን የኤፍቢአይ ልዩ ረዳት መርማሪ ናቸው። እንደ ሽብር ጥቃት ወስደን ለመመርመር ከአጋሮቻችን ጋራ በመስራት ላይ ነን። ከግለሰቡ ጋር ተባባሪ ሊሆኑ ይችላሉ የምንላቸውን ሰዎች ለማግኘት እየሰራን ነው ሌላ ስጋት እንዳይኖር ለማረጋገጥም እየሰራን ነን። ለድርጊቱ ኃላፊነት የሚወስደው ሻምሱዲን ጃባር ብቻ ነው ብለንም አናምንም። የሚታወቁ የግለሰቡ የቅርብ አጋሮችን ጨምሮ ሌሎችንም ፍንጮች በሙሉ እየመረመርን ነው። ከጥቃቱ ጋር በተገናኘ በተደረገው ምርመራ ሶስት ወንዶችና አንዲት ሴት ፈንጂ ሲያስቀምጡ የሚያሳየውን ቪዲዮ ያገኙ መርማሪዎች ተጨማሪ ክትትል በማድረግ ላይ መሆናቸው ታውቋል። ይህም ባለሥልጣናት ሸምሱዲን ጀባር ብቻውን አልነበረም ለሚለው ጥርጣሬያቸው ምክንያት እንደሆነ ተገምቷል። ሸምሱዲን ጀባር ለመኖሪያ ቤት ከባንክ ለተበደረው የሚከፍለው ወርሃዊ ክፍያ በ27,000 ዶላር ወደ ኋላ የቀረ መሆኑና ፍቺውን በአስቸኳይ መፈጸም ይፈልግ እንደነበር የፍቺ ሰነዶች አመልክተዋል። ብድሩን በየወሩ ለመክፈል ሁሉንም መንገድ ሞክር ያለው ያለን አማራጭ ቤቱን መሸጥ ወይም በዕዳ እንዲያዝ ማድረግ ነው ሲል በአንድ ወቅት ለቀድሞ ባለቤቱ ጠበቃ በጻፈው ኢሜይል ላይ ገልጿል። ፍቺው ባለፈው ዓመት መስከረም ላይ ተጠናቋል። የቤት አሻሻጭነት ሥራውም የተሳካ አልነበረም። አንደኛው ኩባንያ ባለፈው ዓመት 28000 ዶላር ሲከስር ሌሎች የጀመራቸው ሁለት ኩባንያዎች ምንም ያልተንቀሳቀሱ መሆኑ ታውቋል። ጥቃቱ በአይሲስ አነሳሽነት የተፈጸመ መሆኑ ከተረጋገጠ በአሜሪካ ምድር ላይ ከዓመታት ወዲህ የተፈጸመና በርካታ ሞትን ያስከተለ ጥቃት ተደርጎ ይመዘገባል። በእስራኤልና ሐማስ መካከል እየተደረገ ባለው ጦርነት ምክንያት ዓለም አቀፍ የሽብር ጥቃት ሊፈጸም እንደሚችል የኤፍቢአይ ባለሥልጣናት በተደጋጋሚ አስታውቀዋል። ባለፈው ጥቅምት በኦክላሆማ የሚኖር አንድ የአፍጋኒስታን ተወላጅ በአሜሪካ ምርጫ ወቅት ሕዝብ በብዛት የተሰበሰቡባቸውን ቦታዎች ለማጥቃት አሲሯል በሚል መያዙን ኤፍቢአይ አስታውቋል። እንደ አውሮፓውያን አቆጣጠር 2016 በኒስ ፈረንሳይ፣ የባስቲል ቀንን ለማክበር በተሰባሰቡ ሰዎች ላይ በመኪና ጥቃት ከተፈጸመ ወዲህ በተሽከርካሪ የሚፈጸም ጥቃት በመላው ዓለም በተደጋጋሚ ተከስተዋል። ባለፈው ወር በጀርመን በተሽከርካሪ የተፈጸመውን የጅምላ ድንገተኛ ጥቃት ጨምሮ ባለፉት ዓመታት በአሜሪካ፣ ካናዳ፣ ቻይና፣ ስፔን እንግሊዝና ፈረንሳይ ተመሳሳይ ጥቃት በተሽከርካሪዎች ተፈጽሞ በርካቶች ሕይወታቸውን አጥተዋል። ከተለያዩ የዜና አውታሮች ለተሰባሰበው ዘገባ እንግዶ ል ነኝ፣ ዋሽንግተን ዲሲ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በኢትዮጵያ የመከላከያ ሚኒስትር አይሻ መሐመድ የተመራ የከፍተኛ ልዑካን ቡድን ዛሬ ሶማሊያን ጎብኝቷል። ጉብኝቱ የተደረገው ሁለቱ ሀገራት በሶማሊያ የኢትዮጵያ ወታደሮች ሚና ዙሪያ ያለውን ያልጠራ ሁኔታ ለመፍታት እየሞከሩ በሚገኙበት ሰዓት ነው። የልኡካን ቡድኑ የኢትዮጵያ የውጭ ጉዳይ ሚኒስትር ዴታ ምስጋኑ አረጋና ከሀገር መከላከያ ሰራዊትና የደህንነት ተቋማት የመጡ ባለስልጣናትን አካቷል። በአፍሪካ ቀንዱ ዘጋቢ ሀሩን ማሩፍ የተጠናቀረውን ዘገባ ሀብታሙ ስዩም ወደ አማርኛ መልሶታል። ተከታዩ ዘገባ ነው። በኢትዮጵያ መከላከያ ሚኒስትር አይሻ መሐመድ የተመራው የከፍተኛ ልዑካን ቡድን ዛሬ ሶማሊያ መጎብኘቱን ያረጋገጡት የሶማሊያ የደህንነት ባለስልጣናት ውይይቱ መተማመንን በመገንባትና ኢትዮጵያ በሶማሊያ ሊኖራት በሚችለው ሚና ዙሪያ ያተኮረ ነው ብለዋል። የስለላ ተቋሙ ኃላፊ አብዱላሂ ሳምቦሎሼ እና የውጭ ጉዳይ ሚኒስትር ደኤታ አሊ መሐመድ ኦማርን ጨምሮ ሶማሊያ በቅርቡ ከፍተኛ የልዑካን ቡድን ወደ አዲስ አበባ መላኩ ይታወሳል። የኢትዮጵያ መከላከያ ሚኒስትር ጉብኝት የአዲሱ የአፍሪካ ህብረት ተልዕኮ በሶማሊያ ኃላፊነቱን እየተ ከበ በሚገኝበትና የወታደር መዋጮ የሚያደርጉ ሀገራት የመጨረሻ ዝርዝር እርግጥ ባልሆነበት ወቅት የተደረገ ነው። ሞሐመድ ኤል አማኒ ሱፍ በሶማሊያ የአፍሪካ ህብረት ድጋፍና ማረጋጋት ተልእኮ ኃላፊ ናቸው። አዲሱ ተልእኮ ሥራ መጀመሩን በማስመልከት በወጣ መግለጫ ላይ በሶማሊያ የረጅም ጊዜ ሰላምና ደህንነትን ለማረጋገጥ በቀድሞ ተልእኮ የተመዘገቡ ስኬቶችን አዲሱ ተልእኮ እንደሚያጠናክር አስታውቀዋል። በተባበሩት መንግስታት ጸጥታ ምክር ቤት ውሳኔ ቁጥር 2767 መሠረት ኤሶም በስተመጨረሻ ከጥር 1 2025 የአውሮፓውያኑ ዘመን ጀምሮ ሥራውን ጀምረዋል ሲሉ ሱፍ ተናግረዋል። ተልእኮው ለሶማሊያ ጸጥታ ኃይሎች የተግባር ድጋፍ መስጠቱንም እንደሚቀጥል አክለዋል። የሶማሊያ ባለሥልጣናት በኤሶም ስር የሚሰለፉ አስፈላጊ 11 ሺህ ወታደሮችን ከዩጋንዳ ጅቡቲና ኬንያ ማግኘታቸውን በመግለጽ ኢትዮጵያ እንደማትሳተፍ አመላክተዋል። ከፍተኛ የሶማሊያ ባለሥልጣናት ጉዳዩ ከኢትዮጵያ ልዑካን ጋር ውይይት እንደተደረገበት ለቪኦኤ የአፍሪካ ቀንድ አገልግሎት አረጋግጠዋል። የድኅረ አትሚስ የሰራዊት ስብጥርና የኢትዮጵያ ብሔራዊ መከላከያ ሰራዊት ሚናን ጨምሮ በዋና ዋና ጉዳዮች ላይ ውጤታማ ውይይት መደረጉንም ገልጸዋል። አክለውም ቀደም ሲል በኢትዮጵያ መከላከያ ሰራዊት ተይዘው በነበሩ ስፍራዎች ሌሎች የጦር አጋር ሀገራት ወታደሮች መመደባቸውን ሶማሊያ ለኢትዮጵያ ወገን አስታውቃለች ብለዋል። ኢትዮጵያ ልዑካን ቡድን ሰራዊታቸውን ረዘም ላለ ጊዜ ከተንቀሳቀሰባቸው አካባቢዎች ለማዘዋወር ያጋጠሙትን ተግዳሮቶች አጢኗል። የመጨረሻ ውሳኔ ባይሰጥም የሶማሊያ የልዑካን ቡድን በቅርቡ ወደ አዲስ አበባ በማቅናት ዝርዝር ሂደቶችን ያጠናቅቃል። ንግግሮቻችን ለጋራ መግባባትና ትብብር ያለንን የጋራ ቁርጠኝነት አንጸባርቀዋል በማለትም የውይይቱ አንኳር ጉዳይ ነው ያሉትን አስተያየት ሰጥተውናል። የኢትዮጵያ ልዑካን ቡድን አመሻሹን ወደ ሀገሩ ተመልሰዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸውን ቪኦኤ ለማነጋገር ያደረገው ጥረት አልተሳካም። ሰሜራ ጋይድ የአፍሪካ ቀንድ ቀጠናዊ የጸጥታ ጉዳዮች ተንታኝ ናቸው። ሰውም ከቀድሞው የአፍሪካ ህብረት የሽግግር ተልዕኮ በሶማሊያ አትሚስ የተለየ ይሆናል ብለው እንደማይጠብቁ ይናገራሉ። የወታደሮቹና የማዘዣ ጣቢያዎቹ ቁጥር ከቀድሞ ያነሰ እንደሚሆንም ተናግረዋል። በመሬት ላይ ትግበራ የአሁኑ ተልእኮ ከአትሚስ ወይም ከመጨረሻዎቹ ኤዩሶም ቀናት የተለየ አይሆንም። የአፍሪካ ህብረት ኃይሎች ባለፉት ጊዜያት ላለፉት ስድስት ዓመታት እንበል ለውጥ አልባና በመከላከል ላይ ይበልጡኑ ያተኮረ ሆኗል። ውሱን በሆኑት ቁጥሮችና ማዘዣ ጣቢያዎች ምክንያት በተለይ አሁን ያለው ሁኔታው ይለወጣል ብዬ አላስብም። ኢትዮም ባለፈው ሳምንት በተባበሩት መንግስታት የጸጥታው ምክር ቤት የመጀመሪያ አስራ ሁለት ወራት የሥራ ዘመኑ ጸድቆልታል። የተባበሩት መንግስታት ድርጅት የአፍሪካ ህብረት አንድ ሺህ አርባ ፖሊሶችን ጨምሮ እስከ አስራ ሁለት ሺህ ስድስት መቶ ሀያ ስድስት መለዩ ለባሾችን እስከ ሰኔ 30 2025 በሚዘልቀው የተልእኮ የመጀመሪያ ምዕራፍ የሥራ ዘመን እንዲያሰማራ ሥልጣን ሰጥቶታል። ነገር ግን በኢትዮጵያ ወታደሮች ሚና ዙሪያ የተረጋገጠ ውሳኔ ባለመኖሩ የተፈጠረው አለመግባባት በአዲሱ ተልእኮ ዙሪያ ስጋትን አርብበዋል። አንዳንድ የሶማሊያ ባለሥልጣናት ኢትዮጵያን ተሳትፎ ሲጠራጠሩ ሌሎች ደግሞ ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን አወዛጋቢውን የመግባቢያ ስምምነት በተመለከተ የሁለቱ ሀገራት መሪዎች በአውሮፓውያኑ ታኅሳስ 11 አዲስ ስምምነት ላይ በመድረሳቸው ሶማሊያ ለኢትዮጵያ መከላከያ ኃይል ሚና ክፍት ናት ብለዋል። ሶማሊያና ኢትዮጵያ በሰራዊቱ ሚና ላይ ሊስማሙ ይችላሉን? ተብሎ የተጠየቁት ቀጠናዊ ተንታኟ ሰሜራ ጋይድ ሊስማሙ ይችላሉ የሚል እምነት አላቸው። One month ago my ከአንድ ወር በፊት ሶማሊያ ካላት አቋም አንፃር በፍጹም አይሳካም ምል ነበር። ነገር ግን የተጣደፈ የሚመስለውና ሁለት ሳምንት እድሜ ብቻ ያለው የአንካራ ስምምነት ነገሮችን ቀይሯል። ይህ ስምምነት ሶማሊያና ኢትዮጵያ ለወደፊቱ የኢትዮጵያ ብሔራዊ መከላከያ ሰራዊት የሚኖረውን ሚና በተመለከተ ለመወያየት መሰረት ለመጣል ታስቦ የተደረሰ ይመስላል። ሶማሊያ በኢትዮጵያ ተሳትፎ መስማማት ብትችልም በህዝቡ ዘንድ ካለው ስሜትና የሶማሊያ አመራር በጉዳዩ ላይ ከወሰደው ጠንካራ አቋም የተነሳ ከፍተኛ የፖለቲካ ዋጋ ያስከፍላል። ሰሜራ ጋይድ ሁለቱ ሀገራት ግንኙነታቸውን ለማሻሻል ተጨባጭ እርምጃ አልወሰዱም ብለዋል። ግንኙነቱን ለማሻሻል ተጨባጭ እርምጃዎች ተወስደዋል ብዬ አላምንም። ይሄ የሆነው በዋናነት ምንም በይፋ የታየ ነገር ባለመኖሩና ጊዜውም በጣም አጭር በመሆኑ ነው። ስምምነቱ ሁለት ሳምንት አልሞላውም። አሁንም ከሶማሊያ ፖለቲከኞችና ፖሊሲ አውጪዎች የሚቃረኑ መግለጫዎች ይወጣሉ። የሶማሊያ የውጭ ጉዳይ ሚኒስትር ከሌሎች ባለስልጣናት ጋር በመሆን አዲስ አበባን ከመጎብኘታቸው አሁን ደግሞ የኢትዮጵያ መከላከያ ሚኒስትር ወደ ሶማሊያ ከማቅናታቸው ውጭ ሌላ ነገር የለም እላለሁ። ከአውሮፓውያኑ 2012 ጀምሮ የኢትዮጵያ ወታደሮች በሶማሊያ አፍሪካ ሕብረት ተልዕኮ አካል ናቸው። ኢትዮጵያ ሁለቱ ሀገራት በገቡት የቀደመ ሁለትዮሽ ስምምነት መሰረት ሶማሊያ ውስጥ የሚንቀሳቀሱ ተጨማሪ ወታደሮችም አሏት። ወደ ተከታዩ ዘገባ ስናልፍ ደግሞ እንደ ብዙዎቹ የፕሬዚዳንት ዶናልድ ትራምፕ የካቢኔ እጩዎች ሁሉ የትምህርት ሚኒስትር እጩዋ ሊንዳ ሜክሜሃን በትራምፕ የምረጡኝ ቅስቀሳ ዘመቻ ላይ ዋና ደጋፊና መዋጮ ለጋሽ ነበሩ። በአብዛኛው የሰሩትም የዓለም ነጻ ትግል መዝናኛ የተባለውን ዘርፈ ብዙ ድርጅት በመምራት ነበር። ምንም እንኳን ብዙ ተንታኞችና መምህራን በትምህርት ላይ ያላቸው ልምድ ውስን ነው ቢሉም እርሳቸው አመራራቸው ትልቅ አቅጣጫ ለውጥ እንደሚኖር ይጠበቃል። የአሜሪካ ድምጿ ሎረን ቦማን ያደረሰችንን ዘገባ ኤደን ገረመው እንደሚከተለው አሰናድተዋለች። ተመራጩ ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ሊንዳ መክመሆንን የዩናይትድ ስቴትስ ጥቃቅንና አነስተኛ ንግድ ድርጅቶች ቢሮ ኃላፊ አድርገው ሾመዋቸው ነበር። አሁን ላይ ትራምፕ ለትምህርት ሚኒስቴርነት ያጯቸው ሊንዳ ማክመሆን በግል ኮሌጅ ውስጥ በቦርድ አባልነት እንዲሁም ለአጭር ጊዜ የግዛት ትምህርት ቦርድ ውስጥ አገልግለዋል። አንዳንድ ተንታኞች ታዲያ ስጋት አላቸው። ራቼል ፔሬራ የብሩኪንግ ተቋም ባልደረባ ናቸው። ከቀደሙት የትምህርት ሚኒስትሮች ጋር ሲነጻጸር ከመዋለ ህጻናት እስከ አስራ ሁለተኛ ክፍልም ይሁን ከዛ በላይ ከከፍተኛ ትምህርት ጋር በተያያዘ ተገቢው ልምድ የላቸውም። ይሁን እንጂ በሌላ በኩል ደግሞ ወግ አጥባቂ የሆኑ ተንታኞች እጩዋ የትምህርት ሚኒስቴሩን አሰራር ለማስተካከልና ስልጣኑንም ለመገደብ ይሰራሉ ብለው ያምናሉ። የሚፈልጉትም እንዲያ እንዲሆን ነው። ኤሪካ ዶናልድ የሄሪቴጅ ፋውንዴሽን ባልደረባ ናቸው። የትምህርት ሚኒስቴር በግዴታ በትምህርት ባለሙያ መመራት አያስፈልገውም። የሚያስፈልገው ልምድ ያለው ስራ አስፈጻሚ ነው ብዬ አምናለሁ። ሰዎችን እንዴት ማስተዳደር እንደሚቻል፣ ነገሮችን እንዴት እንደሚፈጸሙ የሚያውቅ ሰዎችን ተጠያቂ የሚያደርግ ውጤቶችን የሚረዳና የውጤት ሪፖርት አደራረግ የሚያውቅ። የሚኒስቴር መስሪያ ቤቱ ኃላፊነቶች ለከፍተኛ ትምህርት የፌዴራል የተማሪ ብድር፣ እንዲሁም የድጋፍና ስጦታ መርሃ ግብሮችን ማስተዳደር፣ የሲቪል መብቶችን መቆጣጠርና ዝቅተኛ ገቢ ላላቸው ተማሪዎች የገንዘብ ድጋፍ ማድረግን ያጠቃልላል። አንዳንድ አስተማሪዎች በትራምፕ አስተዳደር ዘመን የመንግስት ትምህርት ቤቶች ትምህርት ጥራት አደጋ ላይ እንደሚወድቅና ችግረኛ የሆኑ ተማሪዎችም የባሰ እንደሚጎዱ ስጋት አላቸው። ቤኪ ፕሪንግል የብሔራዊ የመምህራን ማህበር ኃላፊ ናቸው። አካል ጉዳተኛ ተማሪዎች፣ የተመሳሳይ ፆታ አፍቃሪ ተማሪዎቻችንን፣ ጥቁሮችና ሌላ ቀለም ያላቸውን ሰዎችና ቀደምት አሜሪካውያን ተማሪዎቻችንን እንዲሁም በድህነት ውስጥ የሚኖሩ ከፍተኛ ትምህርትን የበለጠ ውድና ለመካከለኛ ደረጃ ቤተሰቦች የማይደርሱ እንዲሆንባቸው ይሆናል። ብዙ ወግ አጥባቂዎች ሚኒስቴር መስሪያ ቤቱ ቢሮክራሲያዊና ውጤታማ ያልሆነ በመሆኑ ሙሉ ለሙሉ መወገድ አለበት ይላሉ። ያ ግን የሚሆን አይመስልም። ቢሆንም ለውጥ መምጣቱ እንደማይቀር በሁለቱም የፖለቲካ ፓርቲ ጎራ ያሉ ተንታኞች ይናገራሉ። ኤሪካ ዶናልድስ የወግ አጥባቂው የሄሪቴጅ ፋውንዴሽን ባልደረባ ናቸው። በሚቀጥሉት አራት ዓመታት ውስጥ እንደሚከሰት የማየው ነገር የትምህርት ሚኒስቴሩን ስፋት በጣም ይቀንሳል። የፌዴራል መንግስት በተቻለ መጠን ከትምህርት ስርዓት ውጪ ማድረግ ነው። በአንጻሩ ዌስሊ ዊስል የኒው አሜሪካ የነጻ ሀሳብ ፖሊሲ ተቋም ባልደረባ ናቸው። እንደማስበው መጪው የትራምፕ አስተዳደር በሁሉም መርሃ ግብሮች ውስጥ ብዙ የፌዴራል ፈንድ መቀነስ እንዳለበት ያምናል። ሁለቱም ወገኖች ከተለመደው የዩኒቨርሲቲ ትምህርት ይልቅ የቴክኒክ ትምህርት በአማራጭነት ሊበረታታ መቻሉ ላይ ይስማማሉ። የአሜሪካ ኢንተርፕራይዝ ተቋም ተንታኙ ፍሬድሪክ ሄስ ብዙ የሁለተኛ ደረጃ ትምህርት ቤት ተመራቂዎች ብዙ ሰራተኞች የሚፈልጉት የአራት ዓመት የኮሌጅ ዲግሪ ሳይሆን የበለጠ የተሻለ ስራ እንዲያገኙ የሚያግዟቸው ስልጠናዎችን ነው። ይሄ የበለጠ ስኬታማ ሕይወት እንዲኖራቸው ያግዛቸዋል። በአሁኑ ጊዜ በእነዚህ መራ ግብሮች ለከፍተኛ ትምህርት ብዙ የፌዴራል ድጋፍ መጠቀም በጣም ከባድ ሊሆን ይችላል። በሪፐብሊካኖች የሚመራው የትምህርት ሚኒስቴር ፕሬዚዳንት ጆ ባይደን ጾታቸውን ለቀየሩ ተማሪዎች የሰጡትን የከለላ ፖሊሲ ለመቀልበስ ይሞክራል ተብሎ ይጠበቃል። መምሪያው በአሜሪካ ትምህርት ቤቶች ውስጥ ከተፈጥሯዊ ጾታዎች ይልቅ የምርጫ ጾታዎችን የሚያጎለብቱ ፖሊሲዎች እንዲጸኑ በማድረጉ ያሉ አለመግባባቶች መዝኗል። ይመስለኛል የትራምፕ አስተዳደር በዚህ ጉዳይ ላይ አቅጣጫውን ሊቀየር ይችላል። ሊንዳ ማክማሆን ሽመታቸው በሕግ መወሰኛው ምክር ቤቱ መጽደቅ ያስፈልገዋል። ተንታኞች ታዲያ በሕግ መወሰኛው ምክር ቤት ውስጥ ትልቅ ክርክር የሚነሳበት ሹመት የእሳቸው ይሆናል ብለው ይጠብቃሉ። ለላውሬል በውመን ዘገባ አይደን ገረመው ከዋሽንግተን ዲሲ። እየተከታተላችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ስርጭታችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይም በቀጥታ እየተላለፈ ይገኛል። በፕሮግራማችን ላይ ያላችሁን አስተያየት በፌስቡክ ገጻችን አት ቪኦኤ አምሀሪክ ወይም ደግሞ ቀደም ሲል ትዊተር ተብሎ ይጠራ በነበረው በኤክስ ሃሽታግ ቪኦኤ አምሀሪክ በማለት ልታደርሱን ትችላላችሁ። አሁን የምሽቱን የመጀመሪያ አጋማሽ መሰናዶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የምሽቱን እንግዳ ይዟል። ጋምቤላ የሚነገሩ ተረቶችንና አፈ ታሪኮችን ለመጀመሪያ ጊዜ በአኟክ ቋንቋ ጽፎ በመጽሐፍ መልክ በማሳተም ጋምቤላ ለሚገኙ ትምህርት ቤቶች በነጻ ያከፋፈለው የጋምቤላ ተወላጅ ወጣት ጄኮብ ኦሞድ አሁን ደግሞ ሎ ኦፍ ዌስተርን ኢትዮጵያ ወይም በምዕራብ ኢትዮጵያ የሚገኘው የሎ ማህበረሰብ የተሰኘ የታሪክ መጽሐፍ ጽፎ ለገበያ አቅርቧል። በሚኒሶታ ግዛት ውስጥ ነዋሪ የሆነውና በኒውሮሳይንስ የሕክምና ዘርፍ የተሰማራው ጄኮብ ከመጽሐፉ በመጽሐፉ የጋምቤላ ማህበረሰብ በታሪክ ያሳለፈውን ውጣውረድ እና ጽናቱን እንዲሁም የነገ ተስፋውን እንደሚያስቃኝ ገልጿል። ከጄኮብ ጋር ያደረኩት ቆይታ ተከታዩ ነው። ስለ አዲሱ መጽሐፍህ ለመነጋገር ወደ አሜሪካ ድምፅ ስለመጣ እጅግ አድርጌ አመሰግናለሁ። ሎ ኦፍ ዌስተርን ኢትዮጵያ ወይም በምዕራብ ኢትዮጵያ የሚገኘው የሎ ማህበረሰብ የተሰኘው መጽሐፍህ ሁለተኛ መጽሐፍ ነው አይደል? Yes, this is my second book. And the first የመጀመሪያው መጽሐፍ በአኝዋክ ተረቶች ላይ የተመሰረተ የህፃናት መጽሐፍ ነው። እንደውም እሱ መጽሐፍ ባለፈው ወር ጣሊያን ውስጥ ለሽልማት ታሽተዋል። እዚያ ሽልማት ላይ ያኙ ብሔረሰብ ብቻ ሳይሆን አጠቃላይ ኢትዮጵያን ነበር የወከለው። ምክንያቱም ከኢትዮጵያ የታጨውት ብቻ ነበርኩ። በዛ ላይ በድሜ ትንሹ ጸሐፊ ምን ነበርኩ። በጣም ትልቅ ስኬት ነው። ለሽልማቱም እንኳን ደስ ያለ። ያ የህፃናት መጽሐፍህ ለመጀመሪያ ጊዜ ያኛዋ ቋንቋ በሆነው ዳሃኛዋ ቋንቋ የተጻፈ መጽሐፍም ነበር። አሁን በሎ ማህበረሰብ ዙሪያ የጻፍከው መጽሐፍ ግን በእንግሊዝኛ ቋንቋ የታተመው ለምንድን ነው? ይህ የምትመለከቱት ነው መጽሐፍ ይህን መጽሐፍ ለመጻፍ ሀሳቡ ይመጣልኝ መጽሐፍትን ሳነብና ታሪኮችን ስመለከት ነበረ። ከእኔ ማህበረሰብ የወጡ ብዙ የሚጽፉ ሰዎች የሉም። እንደውም በወጣትነት ዕድሜ መጽሐፍ ያሳተምኩ የመጀመሪያው ሰው ነኝ። አብዛኛው ታሪካችን የተጻፈው በሌሎች ሰዎች ነው። አንዳንዶቹ በእንግሊዛውያን፣ አንዳንዶቹ በፈረንሳውያንና አውሮፓውያን ነው። አንዳንድ ኢትዮጵያውያን ጸሐፊዎችም ጽፈዋል፣ ግን አብዛኛው በምዕራባውያን ነው የተጻፈው። ያንን ሳውቅ ለምን ስለ ራሳችን አንጽፍም አልኩ። ብዙ ጊዜ በሌሎች ሰዎች የተጻፉ ጽሑፎች ላይ አንዳንዴም ስለ ባህላችን እውነት ያልሆኑ ነገሮችን ያለው የተሳሳተ ትርጓሜ ይሰጣል። ምክንያቱም እነሱ የሚጽፉት በሚያዩት ነገር ላይ ተመስርተው ነው። ከሚጽፉት በስተጀርባ ያለውን ትርጉም አያውቁትም። አንዳንድ ነገሮች ለምን እንደሚደረጉ የማይረዱ ለዚያ ነው ይህን መጽሐፍ ከኛዋክ እይታ አንጻር ለመጻፍ የፈለግኩት። ይሄ ዋናው ምክንያቴ ነው። ሌላኛው ምክንያቴ ደግሞ በኢትዮጵያ ያኛዋክ ማህበረሰብ ላይ ብዙ የደረሱና ማንም ያልጻፋቸው ጉዳዮች አሉ፣ ማንም የማያውቃቸው። ስለዚህ በሌሎች የኢትዮጵያ አካባቢዎች የሚኖሩ ሰዎች ስለዚያ ታሪክ እንዲያውቁን የጻፍኩት ምክንያቱም እነዚህ ማህበረሰቦች በኢትዮጵያ ነው የሚኖሩት። ጄኮብ፣ አንተ የተማርከውና ያጠናኸው የነርቭ ስርዓትንና የአንጎል መዋቅርን የሚመለከት የህክምና ዘርፍ ነው። አሁን የምትሰራውም ከዛ ጋር የተያያዘ ነው። ታዲያ እንዴት የታሪክ መጽሐፍ ለመጻፍ አሰብክ? ግብአቱን እስከየት አገኘኸው? ስራዬ በህክምናው ዘርፍ ቢሆንም ሆስፒታል ውስጥ እየሰራሁ ቢሆንም በተለያዩ የዓለም አካባቢዎችም ሆነ በተወለድኩበት አካባቢ ምን እየተከናወነ እንዳለ ማወቅ ፈልጋለሁ። በኢትዮጵያ የተለያዩ አካባቢዎች ያሉ ኢትዮጵያውያን ወንድሞቼና እህቶቼ ላይ እየደረሰ ያለውን ማወቅ ፈልጋለሁ። እንዴት መረጃዎችን አሰባሰብክ? የሚለው ብዙ ጥናትና ምርምር በማድረግ ነው። በተጨማሪም በየዓመቱ ወደ ኢትዮጵያ ሄዳለሁ። ሰዎችን በአካል አናግራለሁ። የደማኞችን፣ አዛውንቶችን አንዳንዴ ክስተቶች ሲፈጠሩ በቦታው የነበሩ ሰዎችን ጠይቃለሁ። ይህ በእርግጥ ብዙ ጊዜና ብዙ ጉልበት ጠይቆኛል። በጣም ብዙ ወደ ኢትዮጵያ መመላለስ ነበረብኝ። እንግዲህ ይህ መጽሐፍ ስለ አኝዋክ ሕዝብ ታሪክና እንደ ማህበረሰብ ስላለፉት ፈተና ነው። መጽሐፉን ለመጻፍ ባደረግከው ጥናት ስለህዝቡ ህዝቡ ስለ አኗኗሩ ምን ተማርክ? ምን አይነት ስሜት ስፈጠረብህ? ለእኔ በግሌ አብዛኛው የመጽሐፉ ክፍል እንደ ግለሰብም እንደ ሰውም በጣም ልብ የሚሰብር ነው። በዛው ልክ ደግሞ ስለኛዋ ክዝብ የተማርኩት ነገርና ያሳለፉት ህይወት ስሜት ነክቶኛል። እኔ ለምሳሌ በአውሮፓውያኑ 2023 ታህሳስ ወር ላይ ከተፈጸመው እልቂት የተረፍኩ ሰው ነኝ። ነገር ግን በዛ ወቅት የተፈጸሙ ብዙ የማላውቃቸው ነገሮች ነበሩ። ስለዚህን መጽሐፍ አይኔን የከፈተና በጣም የፈተነኝ ነበረ። እጅግ በጣም ብዙ ሐዘን አለ። በዛው ልክ ደግሞ በጣም ብዙ ተስፋና ጽናት አለ። ስለ ወደፊቱ ተስፋ አላቸው። በዚህ ውስጥ ግን የተማርኩት አንዱ ነገር ስለ ደረሰብን ነገር መጥፎም ይሁን ጥሩ ካላወራን እንደ ህዝብ እንዴት ወደፊት እንደምንራመድ ማወቅ በጣም ከባድ መሆኑ ነው። እንግዲህ መጽሐፉ በሱዳን ቅኝ ገዢ ከነበረው እንግሊዝ አንስቶ አሁን ድረስ ባሉ የኢትዮጵያ መንግስታት ውስጥ የአኝዋክ ህዝብ ያሳለፋቸውን ተግዳሮቶች ይዘረዝራልና እነዚያ ችግሮች አሁን የአኟዋክ ህዝብ በሚኖረው ኑሮ ላይ ምን አይነት ተጽዕኖችን ፈጥረዋል? ዛሬ የአኛዋክን ህዝብ ያለበትን ሁኔታ ስመለከት በሚቀጥሉት ዓመታት ግንዛቤ ካልመጣ ህልውናቸውን ጥያቄ ውስጥ የሚገባበት ሁኔታ ላይ ናቸው። ምክንያቱም የሆነው ነገር እየተጠራቀመ ነው። አንዱ መንግስት ሲያልፍ ሌላው በጥፍ ይጨምራል። ስለዚህ ለዓመታት ሲከማችን የቆየው አሁን ግን ትኩረት የሚፈልግበት ደረጃ ላይ ደርሰዋል። እነዚህም ማህበረሰቦች እንዴት ማዳን እንችላለን? ይህም ባህል እንዴት መጠበቅ እንችላለን? ምክንያቱም የሆነው ሁሉ ህዝብ ላይ ተጽዕኖ አለው። ሁኔታው ከውጭ ያሉ ሰዎች መጥተው እንዲጠቀሙበት አድርጓል። ከኢትዮጵያ በኩልም በርካታ ችግሮች አሉ። በቅርብ ጊዜ እንኳ በቀድሞ አስተዳደር ያኙዋክ ህዝብ አገሩን ጥለው እንዲሰደድ ያደረገ እልቂት ተፈጽሟል። ምክንያቱም ከእልቂቱ በኋላ የመሬት ወረራ ተካሂደዋል። በዚያ ምክንያት ብዙ ያኙዋክ ሰዎች መሬታቸውን ጥለው በስደተኛ ጣቢያ ውስጥ ወይንም በምዕራብ ሀገራት ውስጥ ይኖራሉ። ስለዚህ በአኟ ህዝብ ላይ ተጽዕኖ አሳድረዋል። ህዝቡ ላይ እስከ ዛሬ የቆየ ጠባሳ ትተዋል። በዚህ ምክንያት ነው መጽሐፉ ፍትህን፣ ተጠያቂነትን፣ እርቅና ፈውስን የሚጠይቀው። የመጀመሪያውን የህፃናት መጽሐፍን በጻፍክበት ወቅት ጋምቤላ ውስጥ ስታድግ ተማሪዎች ከትምህርት መጽሐፍ ውጭ ምንም አይነት መጽሐፍ የማግኘት እድሉ እንዳልነበራቸው ገልጸሃል። የትምህርት ጥራቱም አሳሳቢ እንደሆነ አመልክተሃል። ምናልባት በቂ ትምህርት አለማግኘት ማህበረሰቡ መብቱን እንዳይጠይቅ እንቅፋት ሆኖታል ትላለህ። በጣም ጥሩ ጥያቄ ነው። ከተማርሽ ሌላ ሰው አንቺን መጠቀሚያ ማድረግ አይችልም። ከተማርሽ ሳታውቂ አንቺን መበዝበዝ አስቸጋሪ ነው። ስለዚህ ትምህርት ቁልፍ ነገር ነው። ኢትዮጵያ ውስጥ በቂ ውክልና ከሌላቸው ክልሎች አንዱ ጋምቤላ ነው። በትምህርት የሚሆን በኢኮኖሚ ማን ነው ትምህርት ቤቶች ውስጥ የሚያስተምረው? አስተማሪዎቹ ለማስተማር ብቁ ናቸው? የእውነት እየተማሩ ነው አይደለም? ምክንያቱም አንድ የሁለተኛ ደረጃ ተማሪ በእንግሊዝኛ የሚሆኑ በአማርኛ ቋንቋ አሳክተው አረፍተ ነገር መጻፍ አይችልም። በእርግጥ ይሄ በጋምቤላ ብቻ አይደለም፣ በሌሎች የኢትዮጵያ አካባቢዎችም የትምህርት ግብዓቶችን ማግኘት አስቸጋሪ። ስለዚህ አዎ ትምህርት ትልቅ ሚና ይጫወታል። ሰዎች ካልተማሩ ራሳቸውን መለወጥ አይችሉም። ስለዚህ ጄኮብ፣ መጽሐፉን ለማን የጻፍከው? ለጋምቤላ ማህበረሰብስ ምን አይነት ለውጥ እንዲያመጣ ትፈልጋለህ? ይህ መጽሐፍ ለማንኛውም ኢትዮጵያ ውስጥ ስለሚኖሩ ህዝቦች የማወቅ ፍላጎት ያለው ሰው የተጻፈ ነው። ኢትዮጵያ ከሰማንያ በላይ ብሔር ብሔረሰቦች አሏት። ሁሉም ይለያያሉ። ሁሉም የራሳቸው ታሪክ አላቸው። ይህ መጽሐፍ ስለ ጋምቤላና ጋምቤላ ውስጥ ስለሚኖሩ አኙዋክ ህዝቦች ታሪክ ማወቅ ለሚፈልግ ነው። እኔ በዜግነት አሜሪካዊ ብሆንም ይህ ሁለተኛ ቤቴ ነው። የመጀመሪያ ቤቴ ኢትዮጵያ ናት። አዲስ አበባ ስሄድ ግን እዚህ እንኳ የማይገጥመኝ የቀለም አድሎ ይደርስብኛል። ሰዎች ደስ በማይሉ ስሞች ይጠሩኛል። እነሱም ጥቁር ናቸው እኮ ግን የኔ ቆዳ ከእነሱ ስለሚጠቁር ብቻ ልክ ኢትዮጵያዊ እንዳልሆንኩ አድርገው ይጠሩኛል። ስለዚህ ሰዎች እንዲማሩ እፈልጋለሁ። መጽሐፉን የጻፍኩት አንዱ ምክንያት ይሄ ነው። ሰዎች መጥፎ ቃል ከመናገር በፊት በጋምቤላ የሚኖር ወንድሜ ወይንም የምትኖር እህቴ አለዚያም ጥቁር ቀለም ባለው ሰው ላይ ሁሉ ሊፈጠር የሚችለውን ስሜት እንዲረዱ ፈልጋለሁ። መጽሐፍህ ጋምቤላ በተፈጥሮ ሀብት የበለጸገች የተለያየ የተፈጥሮ ሀብት ለሚርሻ መሬት እና በቂ ዝናብ የሚገኝባት አካባቢ መሆኑንም ይገልጻል። ስለዚህ ክልሉ በዚህ የተፈጥሮ ሀብት የህብረተሰቡን ኑሮ እንዴት መቀየር ይችላል? እስካሁን በነበሩት መንግሥታት ያየሁት የመልካም አስተዳደር እጦትና ሙስና ነው። መልካም አስተዳደር ካለ ሙስና ከጠፋና ለስራ ብቁ የሆኑ ሰዎች ካሉ በአጭር ጊዜ ውስጥ ለውጥ ማየት ይቻላል። ምክንያቱም ለብዙ ጊዜ ጥቅም ላይ ያልኋሉ ሀብቶች አሉ። ለምሳሌ እርሻን ብንወስድ የእርሻ መሬት እርሻ ለማያርሱ የሀገር ውስጥ ባለሀብቶች ተሰጥተዋል። ባለሀብቶቹ ከባንክ ይበደሩና ገንዘብ ይዞ ይጠፋሉ። አሁን አብዛኞቹ የጋምቤላ መሬቶች በባንኮች የተያዙ ናቸው። ስለዚህ መልካም አስተዳደር ካለና ለስራ ብቁ የሆኑ ሰዎች ካሉ አካባቢውን ሕዝብ በተለይ ወጣቶችን ለስራ ያነሳሳሉ። ወጣቶች የሀገሪቱ የጀርባ ወደ ሆነው እርሻ ይመለሳሉ። እስኪ እንደ መጨረሻ መጽሐፍህ የጋምቤላ ሕዝብን ተስፋና ጽናት እንደሚያሳይ ነው የገለጽክልንና ጋምቤላ ተወልዶ እንዳደገ ወጣት ለአካባቢው ያለ ተስፋ ምን ይመስላል? ወጣቶች uh, አሁንም በዙሪያቸው ምን እንዳለ ያውቃሉ። እንደውም ብዙ የጋምቤላ ወጣቶች ወደ እርሻ ስራ እየተመለሱ ነው። ስለዚህ ተስፋ አለ። ወጣቶችን ካስተማርሻቸው፣ እውቀት ከሰጠሻቸው፣ መንገድ ካሳየሻቸው በሕይወት ለውጥ ያመጣሉ። የዛኔ ለጋምቤላ ብቻ ሳይሆን ለአጠቃላይ ለኢትዮጵያ፣ ለአፍሪካም ጠቃሚ ይሆናሉ። ያንን ነው ተስፋ የማድርገው፣ በጋምቤላ ወጣቶች ላይም የማየው ያንን ነው አንድ ቀን ጋምቤላ ከድሆች ተርታ የምትመደብ ሳይሆን እንደ ሌሎች የኢትዮጵያ ክልሎች ታዳጊ ትሆናለች የሚል ተስፋ አለኝ። ጄኮብ ኦሞድ ዘ ሉዎ ኦፍ ዌስተርን ኢትዮጵያ የተሰኘውን አዲሱን መጽሐፍን አስመልክቶ ከእኛ ጋር ለነበረ ቆይታ እጅግ አድርገን እናመሰግናለን። ግን ስነጋበዛችሁኝ በጣም አመሰግናለን። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው እየተከታተላችሁት ያላችሁት። ጄኮብ ኦሞድ ከኛ ጋር ለነበረው ቆይታ በድጋሚ እናመሰግናለን። አሁን በተከታይ በፓን አፍሪካን ፊልም ፌስቲቫል ላይ በሁለት ዘርፎች ተሸላሚ የሆነውን ልጅስ የተሰኘውን ተከታታይ ፊልም ያስቃኘናል። ጄስ ተከታታይ ፊልም በካሜሩን በሚዘጋጀው ፓን አፍሪካን ዶላ ፊልም ፌስቲቫል ላይ በምርጥ የፊልም መቼት ማስዋብ እና በምርጥ ሲኒማ ዘርፍ አሸናፊ ሆኗል። በጉዞ ፊልሞች የተዘጋጀው ይኸው ተከታታይ ፊልም ከጥቂት ሳምንታት በኋላ በቃና ቴሌቪዥን ለእይታ እንደሚበቃ የፊልሙ ዳይሬክተር ጸሐፊና አዘጋጅ ሰማኝ ጌታ አይችሉሁም ለአሜሪካ ድምጽ ገልጿል። ኤደን ገረመው ወጣት የፊልም ባለሙያዎቹን ሰማኝ ጌታ አይችሉሁም እና የሲኒማቶግራፈር ባለሙያው ጋድ ክፍሎም ጋር ቆይታ አድርጋለች። ቀጥሎ ይቀርባል። ልጄ ጠፍቶብኝ ለማመልከት ነበር የመጣው መላኩ ገዛኸኝ 17 ዓመቱ ነው። ልጄስ አንድ ልጁ የጠፋበት ያልተማረ ነገር ግን ብልህ ገበሬ ድባብ ወደምትባል የተለየች ከተማ ሄዶ ልጁን ለመፈለግ የሚያደርገውን ሂደት የሚያሳይ ታሪክ ነው። በ2004 በኋላ ፓን አፍሪካን ፊልም ፌስቲቫል ካሜሮን በተካሄደው ውድድር ላይ ልጄስ በሁለት ዘርፎች አሸንፏል። አንደኛው በምርጥ ምስል ነው። አንደኛው ደግሞ በምርጥ ሴት ኢኮር ነው ሴት ዲኮር በአማርኛ እንዴት እንደምሉ አላቀም፣ ግን ሴት ዲኮር አሸንፏል። ፊልሙ መጀመሪያ ሲጻፍ ዋነኛው መስራት የፈለግነው ነገር ባውንደሪን ፑሽ የሚያደርግ ስራ ነበር መስራት የፈለግ ነው እና በታሪክም አንጻር ሊሆን ይችላል፣ በሲኒማቶግራፊ አንጻር ሊሆን ይችላል፣ ወይም ደግሞ ከፕሮዳክሽንም አንጻር ከ የሆኑ ነገሮችን የበጀት ሊሚት አለ ኢትዮጵያ በጀት ሊሚቱን ገፍቶ የሚሄድ ሰዎችን ኢንስፓየር የሚያደርግ ስራ ነበረ መስራት የፈለግ ነው። በጊዜው ባለን ስኪል ባለን በጀት፣ ባለን ጊዜ የተቻለንን ሁሉ ነገራችንን ሰጠን የምንሰራው ስራ ለማድረግ ነበረ። እግዚአብሔር ይመስገን እንግዲህ ፈሳሽ ለውጥቶልናል። ሰውም ወዶታል። ደስ ብሎናል። ወደ ጋድ ልምጣ። ጋድ እንግዲህ ፊልሙ ከተመረጠባቸው ወይም ደግሞ የተሸለመበት ነገር የምስል ጥራት፣ ብርሃን አጠቃቀም፣ አጠቃላይ ሲኒማቶግራፊ የምንለው ሀሳብ ነው እና አንተ እንደ ባለሙያ ከዚህ ቀደም ምን አይነት ልምድ ነበረ እንዲሁም ደግሞ ተጽፎ የመጣልህን ሀሳብ ጎልቶ እንዲወጣ ምን ተጠቀምክ? ለየት ያደርገኛል የምትለው ነገር ምንድን ነው? እዚህ ስራ ላይ ለየት ያደርጓል ብዬ የማስበው ነገር ምንድን ነው፣ ሞር ሲኒማቶግራፊው ላይ ሳይሆን ሰው እንዲ የፈለግነው ነገር ቢኖር ላይ ስቶሪውን ነበረ እና ያን ስቶሪ ደግሞ የተለያዩ የተለያየ አንግሎች በመጠቀም የተለያየ ሌንስ በመጠቀም እና ናቹራል የሆነ ላይትን በመጠቀም ያን ስቶሪ ወይም ደግሞ አክተራችን የሚያወጣውን ዲያሎግ ምንም ነገር ዲስትራክት ሳያደርገው ስቶሪውን ለኦዲየንስ ማስተላለፍ ነው። አይ ቲንክ እዚህ ላይ ተሳክቶልኛል ለዚህም ሽልማት አብቅቶኛል ብዬ ማስበው ነገር እሱ ነው። ኦዲንስ ሳይረበሽ ስቶሪውን እንዲያየው ማድረግ ችለናል። ሀሳብን ወደ ምስል መቀየር በጣም ከባድ ነገር ነው። ምክንያቱም በሰዎች በምስል ሲያዩ ሀሳባቸው ከጉዳዩ ልቅ ምስሉ ላይ ያተኩራል። ግን አንተ በተለየን መልኩ ሀሳቡ ላይ እንዲያተኩሩ አድርጌ ነው የሰራሁት ነው ያልከው እና እሱን ነገር አድንቅ ያለው። ከዚህ ቀደም የሰራሃቸው ስራዎች ነበሩ ወይ ወይስ ይሄ መጀመሪያ ስራ ነው? ጥቂት ነገር በላይ ከዚህ በፊት ከሰማይ ጌታ ጋር ነው። አንድ ሊያ የሚባል ለቲቪ ሴሪስ ነው። እሱም አስር ኤፒሶድ ኤክስፔሪያንስ ነበረኝ ያኛው። ለዚህ ስራም ምን ያህል ዳይሬክተሩን በምን አይነት መንገድ መረዳት እችላለሁ ምናም የሚለውን ነገር ጥሩ ኤክስፔሪያንስ ነበረኝ። እኔ ለዛ ሲኒማቶግራፊ ነገሩንም በደንብ እዚኛው ላይ ከአክተሮች ጋር ኮሚኒኬት ማድረግ ከእኔ ታች ያለውን ክሩ ደግሞ ሊድ ለማድረግ ምናምን ያልኩሽ ሊያ የሚባለው አስር ኢፕሶድ ሙቪ በደንብ እረርቶኛል እና ግን ያኛው ሙቪ በጣም ዲፈረንት ነው ከዚህ ጋር ሞር ያኛው ላይት አጠቃቀም በጣም የተለየ ነው እና እዚህኛው ላይ ሌላ አይነት ስታይል ነው እንዳልኩሽ ይዘን መምጣት የፈለግ ነው እና እሱ ነገር እረርቶኛል። እና ያ ኤክስፔሪያንስ ነው ለዚህኛውም ጥሩ እንዲሆን ያደረገው ማለት ነው ሰማኝ ጌታ ወደ አንተ ልመለስ ስለ ሀሳቡ ሀሳቡ በእርግጥ ድንበር መሻገር ነው ነገሮችን መግፋት ነው ብለሃል ግን አንተም እነዛን ነገሮች ደፍረ ስትነካ ያየሃቸው ህጸጾች ነበሩ ወይ መካሪ ስራዎች አ ብዙ ጊዜ ብሰራው እኔ ቅድምም እንዳልኩሽ ያለሁበት ቦታ ያለኝ ያለሁበት እድሜ ኤክስፔሪያንስ ለመምከር በጣም ገና ነኝ። እና እኔ የምሰራቸው ስራዎች ታዘባዊ አይነት ነገሮች ናቸው እና ከሌላ ፐርስፔክቲቭ፣ ከሌላ አንግል የሚያዩ ከሌላ እይታ መነፅር፣ ከሌላ መነፅር አይነት የሚያሳዩች ነገሮች ናቸው እና የምሰራቸውም ስራዎች እዚህኛውም ስራ ላይም እንደዚህም አለ እንደዚህም አለ የሚለውን ነገር ለማሳየት ነው ፒውርሊ አንተ እስከዚህ ቀደም የሰራሃቸው ስራዎች ምንድን ናቸው? በተለይ ህዝብ ጋር ደርሰዋል፣ ታይተዋል፣ ወይም ደግሞ እኔም ተምሬባቸዋለሁ የምትላቸው ስራዎች ምንድን ናቸው? እኔ የተማርኩት መካኒካል ኢንጂነሪንግ ነው። አየር መንገድ ደግሞ ሁለት አመት እንደ ኤርክራፍት ኢንጂነርነትም ሆኜ ሰርቻለሁ። እዛ በኋላ ደግሞ ጉዞ ፊልምስ የሚል ወጥቼ ከአየር መንገድ የራሴን ፕሮዳክሽን ካምፓኒ ከከፈትኩ በኋላ ብዙ አብዛኞቹ የምንሰራቸው ነገሮች ዶኪመንተሪዎች፣ ኮርፖሬት ቪዲዮዎች እንዳሉ ሆኖ ግን ራሳችን ከጋድጋ ወደ ስምንት ዓመት ሆነን ከልጅነት ጀምሮ እስከ አሁን ወደ ስምንት ዓመት ሆነን ከአስራ ዘጠኝ ከሀያ ዓመት ጀምሮ አብረን መስራት የጀመርነው እና አብዛኞቹ ስራዎቻችን ኤክስፐሪመንት ናቸው። ሰው ህዝብ ጋር የሚወጡ ባይሆንም ራሳችን የሆነ ነገራችን የምናዳብርበት የሆኑ ነገሮችን የምንሞክርበት ብዙ ስራዎች አሉን። በጣም አሁን የምናወርድባቸው ለሰው የማነሳያቸው የማንናገራቸው አሉት። ግን እንደ ስራ እንደ ቀደመ ስራ ከዚህ በፊት ያለን ከረጅም ጊዜ በፊት አንድ ብራዘር ሪጅስተር ሊሚት ሲትኮም ሰርተን ነበር። ያኔ ጋር ፕሮዳክሽን አሲስታንት ነበረ። አሁን ከዛ በኋላ ደግሞ ሊያ ላይ አብረን ሰርተናል። ሊያ ላይ ደግሞ ሁለታችንም ሲኒማቶግራፈር ነበርን። ከዛ ሊያ ላይ በደንብ እኔም እሱም የሆነ ነገራችንን ካሳደግም በኋላ ደግሞ አሁን ደግሞ ልጄስ ላይ ደግሞ ኮላቦሬት አድርገን ሰርተናል። ከሱም በላይ ጉዞ ፊልምስ ውስጥ አብረውን ረጅም ጊዜ እንደዚሁ በልጅነት ውቀት አብረውን እየሰሩ ያሉ ኤዲተራችን ቪኒያም ክም ማናጀራችን ነቃቸው ሲሆን ሄደን አብረውን የሚሰሩ ሮዎቻችን ናቸው። እንደዚሁ ነው ሁሌ የምንሰራው። አንድ ነገር ሰርተን ኔክስት ስራችን ደግሞ የተሻለ እንዲሆን። እነዚህ ናቸው የኛ ፕሮፋይል። ፓን አፍሪካን ዳውላ ሽልማት ወይም አዋርድን ማግኘታችሁ ለእናንተም ሆነ ለኢንዱስትሪው ምን ማለት ነው? ይህን አዋርድ ማግኘታችን በሁለት ዘርፍ የኛ ቴሌቪዥን ሲሪስ ወይም የኛ ቴሌቪዥን ድራማ ማሸነፉ ለእኛ ለልጅ ስክሮች ብቻ ሳይሆን ኢንዱስትሪው ላይ እየሰሩ ላሉ ፊልም ሰሪዎች እየገቡ ላሉ ጀማሪ ፊልም ሰሪዎች በጣም አይ ቲንክ ትልቅ መነሳሳትን የሚፈጥር በጣም ኢንስፓየር የሚያደርጋቸው ውጤት ነው። ሁሉም የልጄስ ክሩ አባላት ረጅም ጊዜ ከዓመት በላይ የፈጁበት የለፉበት ስራ ይህንን አይነት ውጤት ማምጣቱ የሚቀጥሉት ስራቸው ላይ እንዲለፉ የባሰ ያሉት ቻሌንጆች እናውቃቸዋለን። እነሱን ቻሌንጆች የዋሰ እንዲያሸንፉ በጣም ሀይል የሚሆናቸው ነው። ከዛም በላይ ደግሞ ጋድ ደግሞ በሲኒማቶግራፊዊ አፍሪካ ውስጥ ሪኮግናይዝ መደረጉ በጣም ትልቅ ኢንስፓይሬሽን ነው እና እሱም ደግሞ የተሰማ ነገር ያው ይሄን ሽልማቱ ወደኛ መምጣቱ በጣም ደስ የሚያስብል ነገር ነው ለእኔም ብቻም ሳይሆን ለሙሉ ድርጅት ላይ ለተሳተፈው ሰው እና ሌላ ማለት የምፈልገው ነገር ለኢትዮጵያ ውስጥ ላለ ወጣቶች ሲኒማቶግራፈር መሆን የሚፈልጉ ፊልምሜከር መሆን በአጠቃላይ ለሚፈልጉ ሰዎች እንዳለ ይሄ ሪኮግኒሽን በጣም አስፈላጊና አበረታች ነው ብዬ አስባለሁ። ቀጣይ ነገሮች ወደፊት ሀሳቦቻችሁና አቀዶቻችሁ ግቦቻችሁ ምንድን ናቸው? ልጄስ በሚቀጥለው የፈረንጆች ዓመት በ2025 ቃና ቴሌቪዥን ላይ ሙሉ ይተላለፋል። አምስት ክፍሉ በነፃ ዩቲዩብ ላይ ተላልፎ ነበረ። ሰዎች ኢንዱስትሪው ላይ ያሉ ሰዎች፣ ተመልካቾች በጣም ወደውት ነበር። አሁን ቃና ላይ ስለሚታይ እሱን ጠብቁ። ይኸውት በጣም ነው የምትወዱት። ሌላኛው ነገር ደግሞ እንደ ፕሮዳክሽን ደግሞ እንደ ጉዞ ፊልምስ ደግሞ የምንሰራቸው አዳዲስ ስራዎች ይኖራሉ። የመጀመሪያ ፊቸር ፊልማችንን ለመስራት ዝግጅት አይነን እሱን እየሰራን ነው። እንዲሁም በተለያዩ ፕላናችን ኢትዮጵያ ውስጥ ያለ ትልቁ ኮንተንት ፊልም እና የቴሌቪዥን ኮንተንት እንዲሁም ሪያሊቲ ሾው ኮንተንቶችን የምንሰራ ድርጅት መሆን ነው እና እሱን ቅድም እንዳልኩሽ ግን ባውንደሪ ውሽ የሚያደርጉ ኮንተንቶች በደንብ ጥሩ ሁኔታ የተሰሩ የተዘጋጀንባቸው ኮንተንቶች እንዲሆኑ ነው የምንፈልገው። እነሱ ላይ ነው እየሰራ ነው ያለ ነው። እንደ ጉዞ ፊልምስ የረሳው ነገር ሰማይ ጌታ እንዳለው ነው። እንደ ጉዞ ፊልምስ ያሉት ፕላኖች እንዳለው ነው። እንደኔ ደግሞ በተለይ ከዚህ ሪኮግኒሽን በኋላም ከልጅስ የተሻለ ስራን ለመስራት ነው እኔም ጉዞ ፊልም ውስጥ ያለ ሙሉ ቲምም ከልጅስ የተሻለ ስራን ይዞ መምጣት ነው ዓላማዬ። ስ ፊልም ዳይሬክተር እና ኤግዚክዩቲቭ ፕሮዲውሰር እንዲሁም ደግሞ ጸሐፊ ሰማይን ጌታ አይችልሁም እንዲሁም ደግሞ የሲኒማቶግራፈር ጋድ ክፍሎም ስለነበረን ቆይታ በጣም ነው የማመሰግነው። ዝግጅታችን ከአሜሪካ ድምፅ አሁንም እንደቀጠለ ነው። ተከታዩ መሰናዷችንም አንድ ሌላ እንግዳ ይዞልን ይመጣል። ሳሙኤል ኃይሉ ለተመልካች አይን ውበትና ተስፋን በሚመግቡ የስዕል ስራዎቹ የሚታወቅ ባለሙያ ነው። በቅርቡ በጀርመን ህዝብ አለም አቀፍ ትብብር ተቋም በተሰናዳው መልካም አስተዳደር ለእናንተ ምን ማለት ነው የሚል ርዕስ በተሰጠው የስዕል ውድድር ላይ ሚዛን የተሰኘ ስራው አሸናፊ ሆኗል። ከስራዎቹ ጋር የሚዛመዱ ጉዳዮች ላይ ሀሳቡን ያጋራን ዘንድ ሀብታሙ ስዩም ጋብዞ አነጋግሮታል። ስለ ስነ ጥበብ ጅማሬው አስቀድሞ ይነግረናል። ተወልጄ ያደግኩት ወልቂጤ ከተማ ነው ጉራጌ ዞን ውስጥ ነው እና እዛ ስማር የቀሰምኳቸው ብዙ ነገሮች አሉ። ከመምህሮቼ እንዲሁም ከአካባቢ ማህበረሰብ ብዙ የወሰድኩት ነገር አለ ሶ እነዛ ነገሮች እያደጉ ነው ፋይናሊ ይሄ የስዕሉ ፍላጎት እያደር እያድር ሲመጣ ሞር ሀይ ስኩል ላይ የተወሰነ እድሉን አገኘሁኝ። ትምህርት ማዕከሎች አሉ አይደለም ይሄ የስዕል ምናምን እንቅስቃሴ ክበባት አሉ። እሱን ሞር በኃላፊነት አቶ ፈለቀ ይባላል። አሁንም ስነጥበብ ውስጥ ያሉ ብዙ ስራዎች ይሰራል። እንደ መምህርም እንዳጋዥም ሆኖ ያንን ኦልሬዲ የስዕል ማዕከሉን ኃላፊነት ሲሰጠኝ በደንብ በደንብ ብዙ ኤነርጂ አግዘኝ። ይሄ ማሏሾ ነገር ነው ሁልጊዜ እና ከልጅነት ብዙ ተጠቀስ ናቸው ምናም ወዳቸው ነገሮች እንዳልሆኑ ግን የትምህርት ቤቱ ላይ ልክ ይሄኛው ሲሪየስሊ ኃላፊነት ሲሰጠኝ ኤግዚቢሽን እንድናሳይ ስዕሎችን ኦልሬዲ አክበባት ተጠናክሮን ልንሰራ ሲያደርገን ለዛ ነገር ዴዲኬት ነው ብዬ ማሰብ እችላለሁ። ስኩል ውስጥ ሲገባ አስ አንድ አስራ ሁለት ድረስ እስክደርስ ድረስ ከተማ ውስጥ ታዋወቅም በዚህ በስዕል ስራ፣ በጽሁፍ እንዲሁም ሆቴሎች ዲኮር ማድረግ ብቻ። ይሄ እንደ ማንኛውም ወጣት እነዛን ስራዎች ገና በልጅነት የመስራት ክህሎት ጎረኝ ከዛ ተነስቶ ነው እንግዲህ ወደ ስነ ጥበብ ትምህርት ቤት ጆይን አድርጌ ለዚህ የበቃሁት ማለት ነው። በቅርቡ በነበረ አንድ አለም አቀፍ ተቋም ባሰናዳው የስዕል ውድድር ላይም ባላንስ የተሰኘው የስዕል ስራ አሸናፊ ሆኗል። ስለ ስዕሉ ሀሳብ ጥቂት ንገረን። ምን ላይ የሚያተኩር ነበረ? በዚህ ስዕልስ ልትገልጸው ወይም ደምቀው እንዲታወቅ የፈለከው ጉዳይ ምን ነበረ ው ውድድሩን ያዘጋጀው ጂያዜድ ኢትዮጵያ ነበረ የኢትዮጵያ ኦረዲ ብራንች ነው። ሀሳቡን ኦረዲ ታይትል ያቀረቡትም እንደ ውድድር መስፈርት ያቀረቡት እነሱ ታይትል ሰጥተው ነበር። ጉድ ጎቨርናንስ ወይም መልካም አስተዳደር ለአንድ ሀገር ምንድነው የሚለውን ነገር ነበር እንደ ውድድር እንትን ያሉት። ጽንሰ ሀሳብ እንትን ያሉት ሀገርን በመርከብ ነው ይመስልል። መርከብ ነው ይመጣል። እና ያ የመርከብን ሀሳብ ለምን ወደ እንትና፣ በቃ እነዛ መርከብ ላይ ያሉ የሚጫኑት ነገሮች ኮንቴነሮቹ ምናምን እያንዳንዱ ሰሌክቲቭሊ በከለር በአይነት በብዙ ነገር የተለያዩ ነገሮች ናቸው እዛ ውስጥ የሚጫሩት ነገሮች እና እንደገና ደግሞ መርከብን እንድካሁን በአካል እንደዚህ አላየሁትም፣ ግን ምን ያህል ሂዩጅ እንደሆነ ምን ያህል ብዙ ነገር እንደሚይዝ ያው ከፊልሞችም ከተለያዩ ነገሮች አይ ነበር እና እዛ ውስጥ ያሉ እያንዳንዱ እቃዎች እያንዳንዳቸው ነገሮች ከአንድ ሀገር ተነስተው ወደ ሌላ ሀገር ሲሄዱ በጣም ብዙ ጊዜያትን ይፈጃሉ። ብዙ እንግዲህ ተፈጥሯዊም ሆን ሊሆን ይችላል ሰው ሰራሽም ሊሆን ይችላል እክሎች አሉ። ስለዚህ እነዛን ነገሮች ግን ማድረስ የሚችለው ከዛ ከካፕቴን ጀምሮ እስከታች ካሉ የመርከቡ ሰራተኞች ጋር ነው። ብዙ ሰራተኞች ነው ሊኖሩት የሚችለው። በዛ ሂደት ውስጥ በዛ ጠንካራ ነገር፣ በዛ እንቅስቃሴ ውስጥ ከጫፍ እስከ ጫፍ ለመድረስ ብዙ ጊዜያትን በጣም በ በንቃት በመጠበቅ ከንትን ጋር እንዳይጨች መጥፎ ነገር የሆነ ክል ሜካኒካል ነገሩን እያንዳንዱ ዲቴይል ነገሩን ሁሉም ባለበት እንትን ውስጥ ሰርቶ ሲወጣ ነው ያ መርከብ እንቅስቃሴውን ቀጥ ብሎ ባሰበው መንገድ ሊሄድ የሚችል። ሀገርም እንደዛለች። ከላይ እስከ ታች ያለው አሮ በመንግስት እንትን ውስጥ የተለያየ ፖዚሽን ውስጥ ያሉ ሰዎች ሊኖሩ ይችላሉ። ህዝብን ረ ይሄ መልካም አስተዳደርን ማስፈን የሚቻለው ጥሩ የመንግስት ስራ ሊኖር የሚችለው ብዬ ማስበው በዛ ሂደት ውስጥ ሲሆን ከላይ ጀምሮ እስከታች ካሉ ሰራተኞች ጋር የተናበበ በጣም መልካም የሆነ በጣም ዴዲኬትድ የሆነ የሰዓት አጠቃቀምን ሳትሸራርፍ በታማኝነት እያንዳንዱ የሚያስቀምጣቸው ነገሮች አሉ። አሁን መልካም አስተዳደር ሲባል ተጠያቂነት፣ እኩልነት እያንዳንዱ ነገሮችን አስፍነ ስቴር ነው። ሀገርም ያ መልካም አስተዳደር አለው ብዬ የማስበው ሰው መርከቦቹ ላይ የተቀመጡት ኮንቴነሮች ላይ እንደ አይከን እንደ ምልክት ያስቀምጥኳቸው የእነዚህን እንትኖች ምልክቶች ነበሩ። ከጤና ጋር የተያያዙ ነገሮች ተፈጥሮን፣ ከመጠበቅ ከእኩልነት፣ ከተጠያቂነት፣ ከተለያዩ እና አንዳንዶቹ ደግሞ ምንም ሳይን የሌላቸው ቦክሶች አሉ። ቦክሶች ስልክ ኮንቴነሮች አሉ። እነዚያ ምንም ሳይን የሌላቸው ኮንቴነሮች ማለት ብዙ ደግሞ ያልተዳሰሱ ያልታዩ፣ ያልተከፈቱ እንትን ያልተባሉ ብዙ መጠበቅ ያለባቸው መዳሰስ ያለባቸው እንትኖች አሉ ብዬ አስባለሁ ና ከዛ ከዛ አንጻር ነው። ስነ ጥበብ፣ የስዕል ጥበብ፣ ማህበረሰባዊ ንቃትን ሊኖር የሚገባውን አስተሳሰብ በማሳወቅ በማጉላት ረገድ የሚኖረውን ሚና እንዴት አርገ ትገልጸዋለህ? ይሄ ምንም በቃ የማይካድ ሐቅ ነው ብዬ ነው ማስቡ። በተፈጥሮም ሕግ ከልጅነት ጀምሮ አንድ ሕፃን ከፊደል ከሁኑ ነገሮች ከምናምን ከምናምን በላይ በስዕል ነው አደለ በከለሮች ነው ላይ ፋንታሲው ደስታውን ሁሉ ነገር መግለጽ የሚችለው እና ያ ነው እንግዲህ በተፈጥሮ ሁላችንም የስዕልን ሀሳብ ሳናቀው ወይ ደግሞ ብዙም ሳንማረው እየተረዳ ነው እንመጣለን። ምልክቶች፣ ቀለሞች፣ ስዕሎች እነዛ ነገሮች ናቸው። ከልጅነታችን ጀምሮ ፊደልን ሳና ሀን ሳናቅ ኤቢሲዲን ሳናቅ ስዕሎችን ነው መገንዘብ የቻለው ብዬ ነው የማስበው እና እነዛ ነገሮች እንዳልኩ ከብዙ ሺህ ቃላት አንድ ስዕል በደንብ በደንብ ነገሮችን የመግለጽ ኃይል አለው። እንደገና ደግሞ ከዛም አልፎ አንዳንድ ነገሮች ላይ ለምሳሌ አርት ቴራፒ ሊሆን ይችላል። ላይክ አሁን በብዙ ዲስከሽን ውስጥ ብዙ አሁን ለምሳሌ አንድ ሰዓት የሚወስድ ብዙ ውይይቶች ሊካሄዱ ይችላሉ። እነዛን ውይይቶች ለምሳሌ በስዕል ወይ ደግሞ በምናምን ስለ አንድ ሀገር ሊሆን ይችላል፣ ስለተፈጥሮ ሊሆን ይችላል፣ ስለ ጾታዊ ጥቃት ሊሆን ይችላል። ብቻ ብዙ ኢሺዎች አሉ። እንደ ህዝብም እንደ ሀገርም ብዙ የምታነሳቸው ነገሮች አሉ እነዛን ነገሮች ለመግለጽ ከብዙ ከምታባክናቸው ቃላቶች ስዕል በጣም ገላጭ ነው ብዬ አስባለሁ። ሌላው ሳሙኤል፣ እየተሳተፍክባቸው ከሚገኙ ጉዳዮች መካከል አንዱ ህጻናትን ከህጻናትም ደግሞ ልዩ ድጋፍ የሚሹ ህጻናትን የስዕል ጥበብን ማስተማር ወይንም ደግሞ ለመማር በሚያደርጉት ጥረት ውስጥም ድጋፍን መስጠት ነው። ይህንን ስራ ለመጀመር ይህንን እንቅስቃሴ ውስጥ ተሳታፊ እንድትሆን የገፋፋ ያነሳሳህ ነገር ምንድን ነበረ? ይሄኛው በአጋጣሚ ነው። አንዲት ጓደኛ ትሰራለች፣ ዲቦራ ፋውንዴሽን ይባላል። ፋውንዴሽኑ በልዩ ድጋፍ የሚያስተምራቸው የሚያግዛቸው ተማሪዎች አሉ። ያም ከዳውን ሲንድረም ጋር የሚኖሩ እንጻራትን ነው እና እንደ ቮሎንቲየር ነው አጋጣሚ እናናስተያቸው የተወሰነ እንደዚህ አርት ቴራፒያዊ ነገር እንሞክራለን። የተወሰኑ ካንቫሶች፣ ቀለሞች ገዝተንላቸው ልጆቹ የሆነ የተሰማቸውን ነገር እንዲሰሩ አርት ቲቸር የለንም የሚለው ነገር እንዲሁ ሀሳብ ስት ነገረኝ ለመጎብኘት ሄድኩ። ሶ ሳያቸው ማቴሪያሉ አለ። ስለዚህ እነዚህ ልጆች የግድ ወይ እንደ ሰአሊ ወይ እንደ አንድ ፕሮፌሽናል እንትን እንዲማሩ አይጠበቅም፣ ወይ እንዲሰሩ አይጠበቅም። እስቲ ዝም ብዬ ስሜታቸው ምንድን ነው ብዬ ልክ ጠጋ ስል በጣም ደስተኛ ናቸው። በጣም ኃላፊነት ይሰማቸዋል። ያን ነገር መስራት ይችላል ሳየው ማለት ነው። ስለዚህ ለምን ለምን አላመቻችት ናቸው? ለምን በቃ ይሄ ነገር እንደውም ደጋግሜ ነው የሄድኩበት። አንድ ቀን ሄድኩኝ። ከዛ በኋላ የእነሱም ደስታ የእነሱም መዳን ራየ መዳን ማለት በቃ መቻል መቻላቸውን ማወቅ ለእነሱ በጣም በጣም በጣም እኔ እንጃ ምን አይነት በእንትን ቃላት ያጥረኛል አንዳንድ ጊዜ ሲሰሩ እየሰሩ፣ ይሄ እንደዚህ እንደዚህ ነው፣ እሺ፣ እች እንደዚህ ስታደርጋት እንዲህ ሲቀባ ስትለው፣ እሺ አመሰግናለሁ ብሎ ይህ ስም አለ ማለት እኔ ምን እንጃ ከልቤ የተሰማኝ ስሜት ደስ ብሎት ማለት ያ ነገር ፖይንት አርጎት ነክቶታል። እሱ እንደሚችል አውቆት ይች እነዚህ ጥቀባት እንዲመጣላ ልክ ሲሰራው ያ ነገር መሆኑን ሲያቅ ደስተኛ ነው። በጣም ኤክሳይትድ ናቸው ልጆቹ። እና የተወሰነ ታይም እያጠረኝ እንጂ ቀን በቀን ከነሱ ጋር መዋል ራሱ መዳን የምሽቱን ዝግጅቶቻችንን እያጠናቀቅን ነው። ከመሰናበታችን በፊት ግን ለምሽቱ ከነበሩን የዓለም ዜናዎች መካከል የተወሰኑትን ለማስታወስ በአሜሪካ በሉዚያና ግዛት ኒው ኦርሊንስ ከተማ አዲሱን ዓመት ለማክበር ተሰባስበው በነበሩ ሰዎች ላይ አንድ አሽከርካሪ መኪናውን በፍጥነት በመንዳት 15 ሰዎችን የገደለበትና ቢያንስ 35 ሰዎችን ለጎዳበት ሁኔታ እንደ ሽብር ተግባር ተቆጥሮ በመመርመር ላይ መሆኑን የፌዴራል ቢሮ ወይም ኤፍቢአይ አስታውቋል። አሽከርካሪው ድርጊቱን ከፈጸመ በኋላ መኪናውን አቁሞ ከፖሊሶች ጋር ባደረስከው የተኩስ ልውውጥ ሊገደል ችሏል። በማዕከላዊ ቱኒዚያ ከሰሃራ በታች ካሉ የአፍሪካ ሀገራት 110 ስደተኞችን አሳፍሮ የነበሩ ሁለት ጀልባዎች ተገልብጠው ሴቶችና ህፃናትን ጨምሮ 27 ሰዎች ህይወታቸው አልፏል። የኤፍፒ ባለስልጣናትን ጠቅሶ እንደዘገበው ሁለቱ ጀልባዎች የተገለበጡት በማዕከላዊ ቱኒዚያ ከከርናካ ደሴቶች አቅራቢያ ነው። የነፍስ አድን ሰራተኞች 83 ሰዎችን ያዳኑ ሲሆን 15ቱ ሆስፒታል ገብተዋል። ደብዛቸው የጠፉ ሌሎች ተሳሳፋሪዎችን የማፈላለጉ ስራ ቀጥሏል። አድማጮችና ተመልካቾቻችን ለምሽቱ የነበሩን ዝግጅቶች ይህን ይመስሉ ነበር። በማስተናገድ አብሬያችሁ ያመሸሁት ስመኝሽ፣ የቆየነኝ ብርሃን ኃይሉ በቅንብር አብራን ነበረች። የምሽቱ የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ነገ በሌሎች ዘ ዘገባዎች ዳግም እንገናኛለን። ሰላም፣ ደህና ደሩ